አበይት ርዕሶቹን አስቀድማለሁ። ሱዳን ከኤርትራ ጋር የሚያዋስናትን ድንበር ዘጋች። ከኤርትራ ጋር የምትዋሰነው የከሰላ ግዛት ነዋሪዎች የሱዳን ወታደሮች በርካታ ወታደራዊ ተሽከርካሪዎችና ታንኮች በኤርትራ ድንበር አቅራቢያ ሰፍረዋል ብለዋል። በሊቢያ አቅራቢያ ጀልባ ሰጥሞ በትንሹ 25 ሰዎች ሳይሞቱ እንዳልቀሩ የነፍስ አድን ድርጅቶች ገለጹ። ከሊቢያ ከተነሳ በኋላ ችግር የገጠመው ጀልባ 150 ስደተኞች ገደማ አሳፍሮ ነበር ተብሏል። የሳዑዲ አረቢያ ባለሥልጣናት አገሪቱ በቅርቡ የወሰደችውን የወጪ ቅነሳ እርምጃዎች የተቃወሙ 11 ልዑላንን በቁጥጥር ስር መዋላቸውን የአገሬው መገናኛ ብዙሃን ዘገቡ። ልዑላኑ የታሰሩት በመዲናይቱ ሪያድ ባለ ቤተ መንግሥት በተሰበሰቡበት ነው ተብሏል። ዜናው በዝርዝር ሱዳን በምስራቃዊው የሀገሪቱ ክፍል ከኤርትራ ጋር የሚያዋስናትን ድንበር ዘጋች። የድንበር መዝጋቱ እርምጃ የተሰማው ፕሬዚደንት ኦማር ሐሰን አልበሽር ከኤርትራ ጋር በምትዋሰነው የከሰላ ግዛት የአስቸኳይ ጊዜ አዋጅ ከደነገጉ ከሳምንት በኋላ ነው። የሱዳን መንግሥታዊ የዜና አገልግሎት ሱና የከሰላ አገረ ገዢ አዳም ገማ አዳም ወደ ኤርትራ የሚያሻግሩ ሁሉም ድንበሮች ከታሳስ 27 ምሽት ጀምሮ እንዲዘጉ ድንጋጌ አስተላልፈዋል ሲል ዘግቧል። ዘገባው ድንበሩ የተዘጋበትን ምክንያት አልጠቀሰም። በከሰላ ለስድስት ወር የሚቆይ አስቸኳይ ጊዜ አዋጅ መደንገጉን የጠቆመው የፈረንሳይ ዜና አገልግሎት አዋጁ የሱዳን መንግሥት ህገወጥ የጦር መሳሪያዎችን ለመሰብሰብ የጀመረው ዘመቻ አካል ነው ብሏል። የዜና ወኪሉ ያነጋገራቸው አንድ የከሰላ ነዋሪ ባለፉት ሁለት ቀናት በመቶዎች የሚቆጠሩ የሱዳን ወታደሮች፣ በርካታ ወታደራዊ ተሽከርካሪዎችና ታንኮች ከተማይቱን በማቋረጥ ወደ ኤርትራ ድንበር ሲያቀኑ መመልከታቸውን ተናግረዋል። ሶስት የከሰላ ነዋሪዎች ለሮይተርስ እንደተናገሩት የሱዳን ወታደሮች በድንበር አቅራቢያ ሰፍረዋል። በኤርትራ ያለው ጨቋኝ መንግስትን በመሸሽ በሺዎች የሚቆጠሩ ኤርትራውያን በህገወጥ መንገድ በከሰላ አድርገው ወደ ሱዳን እንደሚገቡ የፈረንሳይ ዜና አገልግሎት ዘገባ አስታውሷል። በግብፅ መዲና ካይሮ በሚገኝ አንድ ፖሊስ ጣቢያ ታስሮ የነበረ ወጣት በመሞቱ በተቀሰቀሰ ግጭት ጉዳት ደረሰ። በወጣቱ ሞት የተቆጡ ተቃዋሚዎች ፖሊስ ጣቢያውን አጥቅተዋል። የደህንነት ምንጮቹን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ትናንት ምሽት በካይሮ ሞቃታ ማውራጃ በነበረው በዚሁ ግጭት ዘጠኝ ሰዎች ሲቆስሉ አርባ ሰዎች ታስረዋል። ተቃዋሚዎች በነዳጅ የተሞሉ ጠርሙሶችን በፖሊሶች ላይ ወርውረዋል። ፖሊስ ባጸፋው አስለቃሽ ጭስና ጥይት ተኩሷል። የደህንነት ምንጮች እንደተናገሩት ተቃዋሚዎቹ ሦስት የፖሊስ ተሽከርካሪዎችን ጨምሮ አስር መኪናዎችን አቃጥለዋል። ለግጭቱ መንስኤ የሆነውና አፍሮቶ ተብሎ የሚታወቀው ወጣት በዕጽ ማዘዋወር ተጠርጥሮ የታሰረው ባለፈው አርብ እንደነበር ምንጮቹ ተናግረዋል። የደህንነት ምንጮቹ ወጣቱ የሞተው ከሌሎች እስረኞች ጋር በፈጠረው አምባጓሮ ነው ቢሉም ተቃዋሚዎች ግን ለሞቱ ፖሊስን ተጠያቂ ያደርጋሉ። የካይሮ የጸጥታ ኃላፊ በወጣቱ እስረኛ አሟሟት ላይ ምርመራ እንደሚደረግ ቃል በመግባታቸው ሞቃታ ማውራጃ ዛሬ ጠዋቱን ወደ መረጋጋት መመለሷን ዘገባው ጠቁሟል። ከአንድ ወር ገደማ በፊት ከስልጣናቸው በተወገዱት በፕሬዝደንት ሮበርት ሙጋቤ ዘመነ መንግሥት የካቢኔ አባል የነበሩ ሁለት የቀድሞ የዚምባብዌ ሚኒስትሮች በሙስና መከሰሳቸውን ጠበቆቻቸው አስታወቁ። ክሱ ለሙጋቤ ታማኝ በሆኑ ባለሥልጣናት ላይ ለተከፈተው ዘመቻ እንደ አንድ ማመላከቻ ተወስዷል። ክስ የቀረበባቸው ሁለቱ የቀድሞ ከፍተኛ ባለሥልጣናት ውጭ ጉዳይ ሚኒስትር ዋልተር ሚዜምቤ እና የኃይል ሚኒስትር የነበሩት ሳሙኤል ኡዴንጌ ናቸው። ሁለቱ የቀድሞ ሚኒስትሮች ስልጣናቸውን አላግባብ በመጠቀም ወንጀል መከሰሳቸውን ጠበቆቻቸው ተናግረዋል። ኡዴንጌ 12650 ዶላር የሚያወጣ ኮንትራክት ሥራ ለሌለው አንድ ድርጅት ያለ ጨረታ ሰጥተዋል በሚል ክስ ተከፍቶባቸዋል። ጥፋት አልፈጸምንም ሲሉ ክሳቸውን ያስተባበሉት ሁለቱ ሚኒስትሮች የዋስትና መብታቸው ዛሬ ተከብሮላቸዋል። ፓስፖርታቸውን እንዲያስረክቡ የታዘዙት ተከሳሾቹ ጉዳያቸው በሚሰማበት በመጪው ጥር 14 ችሎት ፊት እንዲቀርቡ ተነግሯቸዋል። የምዜምቤ ጠበቃ ደንበኛቸው የተከሰሱበትን ጉዳይ ፌዝ ሲሉ አጣጥለውታል። የኡዴንጌ ጠበቃ በበኩላቸው በቀድሞ ሚኒስተር ላይ የተከፈተውን ክስ ሰርከስ ሲሉ ጠርተውታል። ይህ ዶይቸ በለ ነው። በሊቢያ አቅራቢያ ጀልባ በመስጠሙ በትንሹ 25 ሰዎች ሳይሞቱ እንዳልቀሩ የነፍስ አድን ድርጅቶች ገለጹ። ከሊቢያ ከተነሳ በኋላ ችግር የገጠመው ጀልባ 150 ገደማ ስደተኞችን አሳፍሮ ነበር ተብሏል። የጀርመኑ የነፍስ አድን ድርጅት ሲዋች ዛሬ በትዊተር ገጹ እንዳስታወቀው ከትሪፖሊ በስተ ሰሜን በሰጠመው ፕላስቲክ ሰራሽ ጀልባ በትንሹ 25 ሰዎች ሞተዋል። የሟቾቹ ትክክለኛ ቁጥር እንደማይታወቅ የጠቆመው ድርጅቱ የጣሊያን የባህር ኃይል በስፍራው እንደደረሰ ገልጿል። የጣሊያን ጠረፍ ጥበቃ መስሪያ ቤት ለፈረንሳይ ዜና አገልግሎት እንደተናገረው እየሰጠመ ከነበረው ጀልባ 85 ሰዎችን በሕይወት መታደግ ችሏል። እስካሁን የስምንት ሟቾች አስክሬን ተገኝቷል ብሏል። የሳውዲ አረቢያ ባለሥልጣናት ሀገሪቱ በቅርቡ የወሰደችውን የወጪ ቅነሳ እርምጃዎች የተቃወሙ 11 ልዑላንን በቁጥጥር ስር መዋላቸውን የሀገሬው መገናኛ ብዙሃን ዘገቡ። ልዑላኑ የታሰሩት በመዲናዊቱ ሪያድ ባለ ቤተ መንግሥት በተሰበሰቡበት ነው ተብሏል። ሳብቅ የተሰኘው ድረገጽ ተቃውሟቸውን ለማሰማት ልዑላኑ ተሰብስበው የነበረው ቃሳር ሆክም በተባለ ታሪካዊ የንጉሳውያን ቤተ መንግስት ነው ብሏል። ለሳውዲ መንግስት ቅርበት ያለው ይኸው ድረገጽ ልዑላኑ በዚህ ሳምንት መጀመሪያ ተግባራዊ የተደረገውን ንጉሳዊ ድንጋጌ እንዲሻር መጠየቃቸውን ዘግቧል። ድንጋጌው በሳውዲ መንግስት ይሸፈን የነበረው የንጉሳውያን ቤተሰብ አባላት የመብራትና ውሃ ሂሳብ እንዲቆም ያዛል። ልዑላኑ በተጨማሪም በዘመዳቸው ላይ ለተላለፈ የሞት ፍርድ ካሳ ጠይቀዋል። እንደ ሳብቅ ድረገጽ ዘገባ ልዑላኑ ጥያቄያቸው ምላሽ ካላገኘ ቤተ መንግስቱን እንደማይለቁ በመዛታቸው ንጉሳዊ ትዕዛዝ ለክቡር ዘበኛ ተላልፏል። በዚህም መሠረት ልዑላኑ በቁጥጥር ስር ውለው አልሐያር ወደ ተሰኘው እስር ቤት እንዲወሰዱ ተደርጓል። ኦካዝ የተሰኘ በአረብኛ ቋንቋ የሚታተም የሳውዲ ጋዜጣም ተመሳሳይ ዘገባ በዛሬው እትሙ ይዞ ወጥቷል። የሳውዲ አረቢያ ባለሥልጣናት በጉዳዩ ላይ እስካሁን በይፋ ያሉት ነገር የለም። ሳውዲ አረቢያ ከዚህ ሳምንት ጀምሮ ተግባራዊ ባደረገችው የኢኮኖሚ ማሻሻያ ድጎማዎችን ከመቀነስ እስከ የተጨማሪ እሴት ታክስን መጀመር ድረስ ያሉ እርምጃዎችን ወስዳለች። የሳውዲ ንጉሥ ሰልማን ዛሬ ይፋ ባደረጉት ድንጋጌ የዋጋ ጭማሪዎችን ይቋቋሙ ዘንድ ለመንግሥት ሠራተኞችና ለጦር ሠራዊት አባላት ወርሃዊ ጉርሻ እንዲሰጣቸው ወስነዋል። የጀርመንና ቱርክ ውጭ ጉዳይ ሚኒስትሮች በሀገሮቻቸው መካከል ያለውን ግንኙነት ለማሻሻል እንቅፋት የሆኑ ነገሮችን ለማስወገድ ቃል ገቡ። የሁለቱ ሀገራት ሚኒስትሮች ዛሬ በጀርመኗ ጎስላር ከተማ ተገናኝተው ተነጋግረዋል። በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት የጠቀሱት የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል በሁለተኛው የዓለም ጦርነት ወቅት ፈራርሳ የነበረችውን ጀርመን ለመገንባት የቱርክ ሠራተኞች ያበረከቱትን አስተዋጽኦ አንስተዋል። በጀርመንና ቱርክ ግንኙነት ያሉ ችግሮች ይቀረፉ ዘንድ የምንችለውን ለማድረግ ሁለታችንም የስራችን አካል አድርገነዋል። ይህ ደግሞ ያስተሳሰሩንን ሁሉንም ነገሮች በማስታወስ የጋራ የሆኑ ጉዳዮቻችንን ለወደፊቱ ይበልጥ በመፈለግ ይሆናል ብለዋል። ጋብርኤል ለቱርክ አቻቸው ሜቭሉት ቻቩሾግሉ በሁለቱ ሀገራት መካከል ያለው ግንኙነት እንደገና ጠንካራ እንደሚሆን በግልጽ እንደነገሯቸው የጀርመን ዜና አገልግሎት ዘግቧል። ጋብርኤል በሁለቱ አገራት የኢኮኖሚ ሚኒስትሮች የሚመራው የጋራ ኢኮኖሚ ኮሚሽን እንደገና ስራውን እንዲጀምር ሐሳብ አቅርበዋል። በሁለቱ ውጭ ጉዳይ ሚኒስትሮች መካከል የነበረው ስትራቴጂካዊ ውይይትም እንዲቀጥል አሳስበዋል። በተቃውሞ ስትናጥ በሰነበተችው ኢራን በሥልጣን ላይ ያለውን መንግሥት የደገፉ ሰልፎች በበርካታ ከተሞች ዛሬ ተደረጉ። ሰልፈኞቹ እስራኤልና አሜሪካንን ሲያወግዙ ተደምጠዋል። የኢራን መንግስታዊ ቴሌቪዥን ጣቢያ በሰሜናዊቷ ማዛንደራም ጠቅላይ ግዛት ስር ካለችው አሞል ጀምሮ በበርካታ ከተሞች የተደረጉ ሰልፎችን ዛሬ ለእይታ አብቅቷል። በመቶዎች የሚቆጠሩት ሰልፈኞች የኢራንን ባንዲራ እያውለበለቡ መፈክሮችን ሲያሰሙ ታይተዋል። መንግስታዊው ጣቢያ ሰልፎቹን ለነውጠኞችና ለነውጠኛ ደጋፊዎች የተሰጡ ምላሾች ሲሉ ሲል ገልጿቸዋል። ማሻድ በተሰኘችው በኢራን ሁለተኛዋ ትልቅ ከተማ ባለፈው ሳምንት ማክሰኞ የተቀሰቀሰው ተቃውሞ በርካታ የኢራን ከተሞችን አዳርሰዋል። በተቃውሞው 21 ሰዎች ሲገደሉ በመቶዎች የሚቆጠሩ መታሰራቸው ተዘግቧል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ፣ ሱዳን ከኤርትራ ጋር የሚያዋስናትን ድንበር ዘጋች። ከኤርትራ ጋር የምትዋሰነው የከሰላ ግዛት ነዋሪዎች የሱዳን ወታደሮች በርካታ ወታደራዊ ተሽከርካሪዎችና ታንኮች በኤርትራ ድንበር አቅራቢያ ሰፍረዋል ብለዋል። በግብፅ መዲና ካይሮ በሚገኝ አንድ ፖሊስ ጣቢያ ታስሮ የነበረ ወጣት በመሞቱ በተቀሰቀሰ ግጭት ጉዳት ደረሰ። በሊቢያ አቅራቢያ ጀልባ ሰጥሞ በትንሹ 25 ሰዎች ሳይሞቱ እንዳልቀሩ የነፍስ አድን ድርጅቶች ገለጹ። የሳዑዲ አረቢያ ባለሥልጣናት ሀገሪቱ በቅርቡ የወሰደችውን የወጪ ቅነሳ እርምጃዎች የተቃወሙ ዐሥራ አንድ ልዑላንን በቁጥጥር ስር መዋላቸውን የሀገሬው መገናኛ ብዙሃን ዘገቡ። ዜናው በዚሁ ተጠቃሏል። ሰላም።